በታላቁ የህዳሴ ግድብ ላይ የሚካሄደው ተጽዕኖ ጥናት ከሁለት ወራት ባነሰ ጊዜ ሊጀመር እንደሚችል የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ አስታውቀዋል። ጥናቱን እንዲያካሄዱ የተመረጡት ሁለት የፈረንሳይ ኩባንያዎች የቀረበው የሥራ መዘርዝርና የሚፈረመው ውል በሦስቱ አገሮች የቴክኒክ ኮሚቴዎች እየታየ መሆኑንም ነው ሚኒስትሩ የጠቀሱት። ሚኒስትሩ አቶ ሞቱማ መቃሳን አዲስ አበባ ላይ ያነጋገራቸው ዘጋቢያችን እስክንድር ፍሬው ተከታዩን ልኮልናል። 74 ቢሊዮን ኪዩቢክ ሊትር ወይም የጣና ሐይቅን ሁለት እጥፍ የሚሆን ውሃ እንደሚይዝ የሚጠበቀው የህዳሴ ግድብ ግንባታ እንደቀጠለ ነው። በኢትዮጵያ በግብፅና በሱዳን መካከል የሚካሄደው የሶስትዮሽ ውይይትም አልተቋረጠም። የውሃ መስኖና ኤሌክትሪሲቲ ሚኒስትር አቶ ሞቱማ መቃሳ እንዳሉትም ሶስቱ ሀገራት በግድቡ ላይ የሚካሄደው የተጽዕኖ ጥናት የሚጀምርበትን ውል ለመፈራረም ተቃርበዋል። የሚካሄደው ጥናት ሁለት ሲሆን የመጀመሪያው የግድቡን አሞላልና የረጅም ጊዜ አስተዳደር ይመለከታል። የድርቅና የዝናብ ሁኔታዎችን በመተንበይ ጭምርም አሞላሉንና የውሃ ፍሰቱን ይዳስሳል። ሁለተኛው ደግሞ ሊኖሩ የሚችሉ አካባቢያዊና የማህበራዊ ኢኮኖሚ ተጽዕኖዎችን ይቃኛል። ጥናቱን እንዲያካሂዱ የተመረጡት ቢአርኤል እና አርቴሊያ የተባሉት ኩባንያዎች የተከለሰ የቴክኒክ የስራ መዘርዝር ማቅረባቸውን አቶ ሞቱም አስታውሰዋል። ይህ የስራ መዘርዝርና የሚፈረመው የውል ሰነድ በሦስቱ ሀገራት የቴክኒክ ኮሚቴዎች እየታየ መሆኑንም ለቪዮኤ አብራርተዋል። አሁን ያለንበት ሁኔታ ፕሮፖዛሎቹ ታይቷል። በሁለቱም ሀገሮች ውይይቶች ተጨምሮበታል ግን እዛ አልተጠናቀቀም። ሶ አሁን እያየን ያለነው እዛ ጋር ያየናቸው ነጥቦች አሉ። አገሮች ደግሞ ተመልሶ የሚያዩበት አለ። እዚህ ጋር የሶስትዮሽ ቴክኒካል ኮሚቴ አለ፣ የቲኤንሲ የሚባሉ ከሶስቱ ሀገራት የተውጣጡ እነኚህ ሰዎች አሁን ፕሮፖዛሉንና ኮንትራክት ዶክመንቱን እያዩት ነው። አሁን ተስፋ የሚያደርገው በሚቀጥሉት በዚህ ወር በፈረንጆች በዚህ ወር መጨረሻ ላይ ይሄን ኮንትራት እዚህ አዲስ አበባ ላይ እንፈርማለን ብለን ነው የምንጠብቀው። ስለዚህ ጥናቱ መቼ ይጀምራል ማለት ነው ተስፋ የምታደርጉት መቼ ይጀምራል ብላችሁ ጥናቱ? አሁን እንግዲህ ከተፈራረም በኮንትራቱ መሰረት ነው አሁን ፌብሩዋሪ መጨረሻ ላይ ይሄ ኮንትራት ከተፈረመ፣ ከዛ በኋላ በኮንትራቱ መልክ ያለው ዊዚን ፊፍቲን ዴይስ ሊሆን ይችላል ዊዚን ዋን ማንዝ ታይም ስራው ይጀምር ጥናቱ ይጀምራል ማለት ነው እናም ጥናቱ ከሁለት ወራት ባነሰ ጊዜ ሊጀመር እንደሚችል ነው ሚኒስትሩ የጠቆሙት። ጥናቱ እንዲጀመር የሚጠበቀው የግድቡ ግንባታ 50 ከመቶ መድረሱ እየተገለጸ ባለበት ወቅት ነው። 11 ወራት በሚፈጀው በዚህ የጥናት ጊዜም ግንባታው እንደሚቀጥል አቶ ሞቱም አረጋግጠዋል። ጥናቱ 11 ወር ውስጥ ይለቅ ከዛ ወዲህ ይለቅ ቀጥነ ቆየኛ የግንባታ ስራ በታቀደው መሰረት ይቀጥላል ማለት ነው። እሱን የሚነካ ጉዳይ አይደለም። ስለዚህ ጉዳይም አይደለም ይሄ ጥናቱን ይቀጥላል። ጥናቱም ያው ስለ ግንባታው የሚያወራው ነገር የለው። በኋላ ላይ ነው የሚታይ ነው። ስንት በመቶ ድርሷል ማለት ይቻላል። ለምሳሌ ግድብ ማለት ከመቶ አካባቢ ነው ያለው። የጥናቱ ውጤት በራሱ የሦስቱ ሀገራት የጋራ ስምምነት እንደሚያስፈልገውም ነው ሚኒስትሩ ያመለከቱት። እሱ ያው ተስማማንበት ነጥቦች አሉ። እዛ ላይ እንዴት ነው የሚታየው? ጥናቱ ከመጣ በኋላ እንግዲህ የሶስቱንም አገሮች ስምምነት ይጠይቃል እንጂ ጥናቱ ስለተጠና ብቻ የግድ ይተገበራል ማለት አይደለም። የራሱ የእያንዳንዱ ሀገራት ፓርቲስፔሽን አለ፣ ተሳትፎ አለ፣ ከጥናቱ ጀምሮ። ይሄ ቢሆን ምን ማንን ይጎዳል? ይሄ ቢሆን እንዴት ይሆናል? የሚሉ ነገሮች ስምምነት ላይ ይደረሳል። እሱ ላይ ነው የሚታየው እንጂ አሁን ጥናቱ ገዢ ነው፣ ጥናቱ እንደዚህ ነው የምንላቸው ነገሮች አሁን ኤድሊ ነው። የታላቁ የኢትዮጵያ ሕዳሴ ግድብ ኃይል ማመንጨት የሚጀምረው ግንባታው ሙሉ በሙሉ ሳይጠናቀቅ በፊት ነው። ሁለት ሞተሮች ግድቡ ሳይሞላ በፊትም 750 ሜጋዋት ኃይል ሊያመነጩ እንደሚችሉ ነው በኢትዮጵያ ባለስልጣናት የተገለጸው። የአማካሪ ድርጅቶቹ ጥናት ባይጠናቀቅም ታዲያ የውሃ ሙሊቱ እንደማይቋረጥ ባለስልጣናቱ በተለያዩ አጋጣሚዎች ግልጽ አድርገዋል። ለአሜሪካ ድምጽ ሬዲዮ Sekian terima ke Adi, sampai